ዶክተር ዳዊት ነጋ በቀለ በአውስትራሊያ ና ኒው ዚላንድ የቴክኒክ የህግ ሳይንስና ምርምር ቡድን አባል፣ ኢንጂነር በዱሉ ወለሎ በአውስትራሊያ ና ኒው ዚላንድ የህዳሴ ግድብ ቴክኒክ የህግ ሳይንስና ምርምር ቡድን አባል። ቅድሚያ ዶክተር ዳዊት፣ ይህ የህዳሴ ግድብን ለመደገፍ የተነሳሳ ቡድን ነው። አሁን ያላችሁበት የቴክኒክ የህግ ሳይንስና ምርምር ቡድን በምን መልኩ የህዳሴ ግድብ ላይ አስተዋጽኦ ለማበርከት ነው ይሄ ቡድን የተቋቋመው? እንዴትስ ነው የተሰባሰባችሁት? አመሰግናለሁ ካሳሁን ይህንን እድል አመቻችተህ ሀሳባችንን ለመግለጽ ይህንን መድረክ ስላዘጋጀ። እኔ የቡድኑ አባል ሲሆን ዋናው አላማው በአውስትራሊያ ና በኒውዚላንድ የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን በተለያየ ሙያ ዘርፍ እያገለገሉ እና ጥናትና ምርምር የሚያደርጉ ብዙ ኢትዮጵያኖች እንዳሉ ይታወቃል። አሁን በተፈጠረው አጋጣሚ ይህንን የህዳሴ ግድቡን ለመደገፍ በተቀናጀ መልኩ እያንዳንዱ ባለሙያ እንዴት አድርጎ ለዚህ ትልቅ አላማ የበኩሉን አስተዋጽኦ ማድረግ ይቻላል የሚለውን ለማበርከት ነው እየተሰባሰብ ነው። ይህን አጋጣሚ በመጠቀም ኤምባሲው ባመቻቸልን መድረክ ብዙዎቹን ጋብዘን በሚገርም ሁኔታ ብዙ ተሳታፊዎች አግኝተን ሙያተኞች አንድ ላይ አሰባስበን የበኩላችንን አስተዋጽኦ ለማበርከት ነው ዋናው አላማው። ምን ያህል የሙያተኞች ናቸው የተሰባሰቡት በዚህ ቡድን ስር? እስካሁን ድረስ ባለን ተከታታይ ሚቲንጎች ላይ ብዙ ተሳታፊዎች አግኝተናል። በአምስት ንዑስ ግሩፖች ተከፍለን ይህንን ግሩፕ እየመራን እንገኛለን። በእያንዳንዱ ግሩፕ ውስጥ ቢያንስ እስከ አስር አባላቶች አሉን። ይሄ የመጀመሪያው እንደ ምስረታ አባል ይሁን እንጂ ከዚህ በመቀጠልም ይህንንም አጋጣሚ በመጠቀም ብዙዎች እንዲሳተፉ ለመጋበዝ እንወዳለን። ጠቅላላ ግሩፑን አንተ እንደገለጽከው የሳይንስ የሕግና ምርምር ግሩፖች ናቸው። ከዚህ በፊት እንደጠቀስኩልህ እስካሁን ባለን የምስረታ አባል ውስጥ ቢያንስ እስከ ሀምሳ የሚሆኑ አባላቶች አሉን። ከዚህ በመቀጠል ደግሞ ማህበሩን እንዲቀላቀሉ ግብዣችንን በዚሁ አጋጣሚ ለመግለጽ እወዳለሁ። ጀነራል፣ በድሉ እናንተ ቡድን በአምስት የተለያዩ የሙያ ዘርፎች የከፈሉ ይታወቃል። እነዚህ አምስት የሙያ ዘርፎች በምን በምን መስክ የተሰማሩ ናቸው? አስተዋጽኦቻቸውስ በምን መልክ ነው? ከህዳሴ ግድብ ጋር ተያያዥነቱ? በጣም ጥሩ ጥያቄ ነው። ይሄ እንግዲህ እኔ ያደግኩት ወንዞች ይገደቡ ይዋሉ ለልማት ማድናትም ይውጡ የሚለውን ህዝብ መዝሙር በሚሰማበት ዘመን ነው የተወልድ ያደግኩት። ዩኒቨርሲቲ በሚገባበትም ዘመን ወይም ዩኒቨርሲቲ ሊጨርስ አካባቢ እነ መልከዋቀና ተገድቦ ነበረ። መልከዋቀና ስልሳ ሜጋዋት ነበረ። በወቅቱ በጣም እንደ ትልቅ እንደ ፕሮጀክት ይወራ ነበረ፣ ይወደስ ነበረ። ሀገራችን ደግሞ ከመልከው አቀና በመቀጠል እነግልገል ጊቤን እነተከዜን ጣና በለስን የመሳሰሉ የሀይል ማመንጫዎችን ገንብታለች። እነኝህ እንግዲህ ከስልሳ ጀምሮ አራት መቶ ስድስት መቶ እያሉ ወደ ሺህ ስምንት መቶ ደርሰዋል። ከዚያ ቀጥሎ ደግሞ ይሄ ምንድነው ወደ ስድስት ሺህ ነው ከፍ ያለው አሁን በህዳሴ ግድብ ዘርፍ ማለት ነው። ስለዚህ በሀገር ውስጥ ምንድነው ይሄ የወንዞችን የመገደብ ቴክኖሎጂውም ሀሳቡም ኢንስቲትዩሽኑም እንዳለ እንገምታለን። በቂ እውቀትና ኢንስቲትዩሽን ያለ እንዳለ እኛ እንረዳለን ወይም እናግዛለን። የምን በምን መስክ ነው? እኛ እዚህ ሀገር የምንኖር ሰዎች በተለያየ ሙያ ለብዙ ጊዜ ተመሳሳይ ነገር ስናደርግ ቆይተናል። በተለያየ ፊልድ ማለት ነው እና ያንን የስራ ልምድ በመጠቀም ለምሳሌ የፕሮጀክት አሰራር እነኚህ ነገሮች በማቀዳደም አንዳንድ ነገሮችን በማስቀደም እንዴት ነው ፕሮጀክቱ ሳክሲድ የሚያደርግበትን መንገዶችን ለመናገር እንችላለን። ቴክኒካሊም ደግሞ ይሄ ነገር እንደዚህ ቢሆን ቴክኒካል ሪቪው በሚያስፈልግበት ጊዜ ይሄ ሪቪው እንደዚህ ብታደርጉ የሚል ምክር ለመስጠት እንችላለን። እነዚህ ትልቅ ፕሮጀክቶች ደግሞ ዲዛይናቸው በየጊዜው እንደ ሁኔታው ይቀያየራል። ያ ሲቀየር እንዴት ነው ይሄን የተቀየረውን ዲዛይን ሪቪው በማድረግ እንደዚ አይነት ነገሮች በማድረግ እኛ ድጋፍ ልናበረክት እንችላለን። እና በዋናነት ምንድን ነው በሀገር ውስጥ በቂ ልምድ አለ። ፕሮጀክቶቹም ቀስ በቀስ አገሪቱ አድጋይ በደረሰችበት ደረጃ አለ። በዚህ የኛ ምንድን ነው ልምዳችንን በአንድ ኤሪያ፣ በአንድ ቴክኒካል ኤሪያ በተለይ በዚህ ሀገር ብዙ እውቀትና ልምድ ያገኘን ስላለን ያንን ልምድ ይሄ እንደዚህ ብታደርጉ ይሻላል የሚል ምክር ለመስጠት ፕላትፎርም ማዘጋጀት ኛል እና ሙያና ሙያተኛውን ማገናኘት። ለምሳሌ ከዚያ የሚመጣ ጥያቄ ሲኖር ፕላትፎርም አለን። እኛ እዚህ በሊጋል ኤሪያ፣ በኢንቫይሮንመንት፣ በቴክኒክ ወይንም ደግሞ በኢንጂኒሪንግ፣ ኦኬ፣ ይሄ ስራ መጥቷል፣ የዚህ አይነት ነገር ይፈለጋል። ስለዚህ እገሌ ይሄን ነገር ታደርጋለን ምን ኢንፑት ማድረግ ትችላለ። ያንን ፕላትፎርም ማዘጋጀት ነው ኛል እና ይሄን ይመስላል ማለት ነው። ዶክተር ዳዊት ቅድም እንዳነሱት በቡድኑ ውስጥ አምስት የተለያዩ ዘርፎች አሉ። አምስቱ የተለያዩ ዘርፎች በምን መስክ የተቋቋሙ ናቸው? አመሰግናለሁ። ካሳሁን፣ የመጀመሪያው ግሩፕ በሳይንስ ኤንድ ኢንጂነሪንግ ላይ ያሉ በቀጥታ የሲቪል ኢንጂነሪንጉን ኤሌክትሪካል ኢንጂነሪንግ ሜካኒካል ኢንጂነሪንግ በተመለከተ ለማበርከት የተደራጁ ግሩፖች ናቸው። ሁለተኛው ደግሞ ኢንቫይሮንመንታል ማኔጅመንት ኤንድ ቫሉዌሽን ይባላሉ። ህዳሴው ግድብ ጋራ ተያይዘው የሚመጡ ማንኛውንም ኢንቫይሮንመንት ነክ ነገሮችን ለመመለስ እንደሚታወቀው ህዳሴው ግድብ ከግድቡ በዘለለ ብዙ የአካባቢ ደህንነት ተግዳሮቶች አሉት። ፊሸሪ ይታሰባል፣ አግሮ ፎረስትሪ ይታሰባል። እነዚህን ነገሮች ለመመለስ የተደራጀ ነው። በሶስተኛ ደረጃ ደግሞ ያለው በሌጋል ቲም ነው። ህዳሴ ግድቡን በተመለከተ በኢንተርናሽናል ለሚነሱ ህጋዊ የሆኑ ጥያቄዎች ኢንተርናሽናል ሎው ክሮስ ካንትሪ ሪቨርስን በተመለከተ የሚነሱ ኢሾችን ከኢንተርናሽናል ሎ ፐርስፔክቲቭ የአገር ቤቱን ኔጎሽሽን ቲም ብቃት አለው። ግን በተጨማሪ እዚህ ያሉት ሰዎች ቅድም ጓደኛ እንዳለው ለማገዝ ነው የተቋቋሙት። አራተኛው ሶሻል ኤንድ ኢኮኖሚክ ዴቨሎፕመንት የሚባለው ግሩፕ ሲሆን እነዚህ ደግሞ የሶሻል ቤኔፊት ወይም ሶሻል ኢምፓክት ከዚህ ከገርድ ጋር በተያያዘ እና ኢኮኖሚካል ፋሴት የሚመጣው ከገርድ ላይ ያሉትን ነገሮች የሚመልሱ ግሩፖች ናቸው። በመጨረሻ ደግሞ ሄልዘንድ ሜዲሲን የሚባል ግሩፕ አለ። እነዚህ ግሩፖች እንደተባባል ነው ብዙ ስራቸው ሄልዝ ኤንድ ሜዲሲን ቢሆንም እንዴት አድርገው ከህዳሴ ግድብ ጋራ ሙያቸውን ማበርከት እንደሚችሉ እነሱ የሚያስረዱበት ያን ወይም ያን አጋጣሚ ተጠቅመው የሙያዊ ድጋፋቸውን የሚሰጡበት ግሩፕ ነው። ስለዚህ በዚህ መልኩ በአምስት ግሩፕ ተደራጅተናል ማለት ነው። ኢንጂነር በድሉ እስካሁን እነዚህ ይሄ በአምስት የተለያዩ ዘርፎች የተዋቀረው የቴክኒክ፣ የህግ፣ የሳይንስና ምርምር ቡድን ከመዋቀሩና አባላቶችን ከማሰባሰብ ባሻገር ምን አይነት ጅማሮ ላይ ነው ያለው? በአሁኑ ወቅት በአሁኑ ወቅት ይሄ ቲም ጅማሮ ላይ ነው ያለው እና እስካሁንም ባሉት ሁኔታዎች የሪሰርች አጀንዳዎችን በመሰብሰብ እነኝ እነኝን ሊጠቅሙ ይችላሉ የሚሉ ሀሳቦችን በማቀናጀት እንደዚህ ብናደረግ የሚሉ ፕላኖችን አውጥቶ በመንቀሳቀስ ላይ ይገኛል። ከዚህ በመለጠቅም አዲስ አበባ ካለው ቲም ጋር በመተባበር ያን ድልድይ አመቻችቶ ይሄን ነው የምንፈልገው በሚሉበት ወቅት አስቸኳይ መልስ የሚገኝበት ሁኔታ ለመዘርጋት ነው ዋናው አላማ። ከዚህ ባሻገርስ ወደፊት በአጭር ጊዜ የሚሆን በመካከለኛ ጊዜ ቢያንስ የህዳሴ ግድብ እስከሚያበቃ 2015 ድረስ ምን አይነት ግብራዊ እንቅስቃሴዎችን ወይም ቴክኒካዊ የሙያ እገዛዎችን ለማድረግ ተልማችኋል? ዶክተር ዳዊት አሁን ኢንጂነር በድሉ እንዳነሳልህ በጅማሮ ላይ ያለ ነው። የአጭር ጊዜ እና የረጅም ጊዜ እቅዶች አውጥተን በመስራት ላይ እንገኛለን። አሁን እንዳልኩ በአጭር ጊዜ ካቀድናቸው ውስጥ ዴስክቶፕ ፕሪቪዎችን ማከናወን ለጥናት የሚረዱ መዛግብቶችን ከሀገር ቤትም እንደዚሁ በዌብ ላይ ከሚገኙ ኢንፎርሜሽኖች በመነሳት የተለያዩ ጽሑፎችን በሳይንቲፊክ ጆርናልስ ወይም ደግሞ በሚዲያ ላይ ለማቅረብ በመስራት ላይ እንገኛለን። ለዚህም አንድ ምሳሌ የሚሆነው በቅርቡ አንድ የቡድናችን አባል አውስትራሊያን ኢንስቲትዩት ኦፍ ኢንተርናሽናል አፌርስ ህዳሴ ግድብን በተመለከተ የተጠና ጥናታዊ ጽሑፍ ያቀረብንበት አጋጣሚ አለ። ሌላው ማንሳት የምፈልገው እዚህ ላይ የህዳሴ ግድቡን ለማገዝ የተቋቋመው ዋናው ግሩፕ በሶስት ይከፈላል ከዚህ ከቴክኒካል ድጋፍ ከሚሰጡት ውጪ በፈንድ ሬዚንግ እና በሎቢ ላይ የሚሰሩ ግሩፖች አሉ። ለእነሱ ደግሞ ይሄው ቴክኒካል ቲም ለሚያዘጋጁት ፈንድ ሬዚንግ ኢቨንት የህዳሴ ግድቡን በተመለከተ ለሚነሱ ማንኛውም ቴክኒካል ጥያቄዎች ለኢትዮጵያውያን በማብራራት አስተዋጽኦን ያበረክታል። በረጅም ጊዜ እቅድ ደግሞ ካሰብናቸው ውስጥ ቢዮንድ ገርድ ከህዳሴ ግድቡ ቀጥሎ ምን አይነት ስራ መስራት ይቻላል የሚለውን በማሰብ ላይ እንገኛለን። ይህንን አጋጣሚ ያሰባሰበን ሙያተኞች እጅግ ብዙ ነን። ሁሉም ሰው የራሱ የሆነ ችሎታና ኤክስፒሪየንስ አለው እና ያንን ኤክስፒሪየንስ ለሀገር ቤት ለሚካሄደው እድገት እንዴት አድርጎ ማበርከት ይችላል በሚለው ላይ እየተወያየን ነው። ለምሳሌ ካነሳናቸው ናቸው አካሄዶች ለመግለጽ ኢንዱስትሪ ካፓሲቲ ቢልዲንግ በዌቢናር ወይም ወርክሾፖችን ማዘጋጀት ከዩኒቨርሲቲዎች እና ከሌሎች ሚኒስትሪ ኦፊሶች ጋር አፕሬት ለመስራት አቅደናል። ጀነራል በድሎ በአሁኑ ወቅት በተለይም ይሄ አመት ከጠቅላይ ሚኒስትር አብይ በቅርቡ እንደተናገሩት የህዳሴውን ግድብ ስራ ለማስፈጸም ወሳኙ ስራ አብዛኛው የሚሰራው በዚህ አመት እንደሆነ ጠቁመዋል። የህዳሴ ግድብ የግንባታው ሂደት በታሰበለት ወቅት ሊጠናቀቅ ይችላል? ከዛስ ባሻገር በዚህ ሂደት ውስጥ ከፊቱ ያሉትን ችግሮች ይወጣል የሚል በእርሶ በኩል አመኔታ አለ ከሙያ ኩባያ እስካሁን ያሉትን እንቅስቃሴዎች እንደምን ይመለከቱታል? በጥቅሉ በዳሴ ግድብ ፕሮጀክት ዙሪያ ፕሮጀክቱ በጣም ትልቅ ፕሮጀክት ነው። ሜጋ ፕሮጀክት የሚባሉት ናቸው። እዚህ ሀገር የዚህ አይነቱ ፕሮጀክት እና ብዙ ተግዳሮቶች ይኖሩታል። ቢሆንም ግን ደግሞ ምንድነው እስካሁን ባሳየው ፕሮግረስ በዚህ አመት በተለይ ከሙሌቱ በፊት እና ከዚያ ጋር በተያያዘ ሁኔታ የፕሮጀክት ሪቪዎች ተደርገው በጥሩ ውጤት የተመዘገበበት አመት ነበረ ላስት ይር። በሚቀጥለውም አመት በዚህ ሞመንተም ከተኬደ ከፍተኛ ውጤት ይኖራል ብዬ አስባለሁ። እና ኮንትራክተሮቹ እንደምታውቁት በዚህ ሀገርም የሚሰሩ ያሉ ኮንትራክተሮች ናቸው። አቅራቦት ከተሟላ ፕሮጀክቱ ሰክሰስፉሊ እንደሚያልቅ ተማምናለሁ። ዶክተር ዳዊት ነጋ በቀለ በአውስትራሊያና ኒውዚላንድ የህዳሴ ግድብ የቴክኒክ የህግ ሳይንስና ምርምር ቡድን አባል። ኢንጂነር በድሉ ወለሎ በአውስትራሊያና ኒውዚላንድ የህዳሴ ግድብ የቴክኒክ የህግ ሳይንስና ምርምር ቡድን አባል፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። ይሄንን እድል ስለተሰጠን ይሄንን አጋጣሚ በመጠቀም በዚሁ በአውስትራሊያና በኒው ዚላንድ በተለያየ ሙያ በማገልገል ላይ የምትገኙ የራሳችሁን አስተዋጽኦ ማበርከት ለምትፈልጉ ሰዎች በዚሁ አጋጣሚ ጥሬ እናስተላልፋለሁ። በዚህ ኒውስ ሊንክ ላይ ኢሜይል አድሬሱ ይገኛል። እሱን በመጫን የራሳችሁን አጭር ባዮ በመላክ እንድትቀላቀሉን እጋብዛለሁ። አመሰግናለሁ። አመሰግናለው ድሩን ከአውስትራሊያ ተሞክሮ ምን ለማካፈል እንችላለን? የሚለውን በዚህም በተመለከተ እንደምታውቀው እዚህ ሀገር ሰዎች መኖሩ ወይም ታሪካቸው መጽሐፍ ከጀመሩ ወደ አርባ ሺህ አመት አልፎታል። አገሪቷ ምርታ ያመጣችው በተለይ አውሮፓውያኑ ከዛሬ ሁለት መቶ አመት በፊት እዚህ ሀገር ከመጡ በኋላ ነው፣ ብዙ ምርታ ያሳየችው። ለዚህ ምርታ በዋናነት የሚጠቀሰው የውሃ መጠቀም መቻላቸው። ለምን ቢባል የዛሬ ሁለት መቶ ዓመት እዚህ ድረስ የመጡት አውሮፕላን የለም፣ ግን መርከብ አለ። ግን በውሃ የተረዱና በነፋስ በማድረግ እዚህ መጥተዋል። ከዚያ በመለጠቅ ደግሞ ውሃዎችን እነሱ ውሃ ያሉ ሪቨሮችን ወይም ወንዞችን በመጠቀም ወደ ኢንላንድ ተጉዘዋል። ወደ ኢንላንድ ከገቡም በኋላ ምርቶቻቸውን በውሃ ላይ በማድረግ በውሃ ወደ ውጭ ሀገር ኤክስፖርት በማድረግ ምንድነው፣ ትራንስፖርቴሽን ኮስታቸው በጣም አነስተኛ ነው። ስለዚህ ያንን ውሃ በመጠቀም ሀገራቸውን ለማሳደግ በቅተዋል። ከዚያ በመለጠቅ ደግሞ ሀገሪቱን በዋናነት እንድታደግ ካረጉ ነገሮች የተለያዩ ውሃ ካለበት ቦታ ውሃ ወደ ሌለበት ቦታ ፕሮጀክቶችን በመቅረጽ ውሃውን በማስተላለፍ ለምሳሌ ነካርጉሊ በአስራ ዘጠኝ መቶዎቹ አካባቢ የወርቅ ማይን ነበራቸው። ይኖራል ግን ውሃ የለውም። ስለዚህ ሴፕተር ስድስት መቶ ኪሎ ሜትር ቧንቧ ቀጥለው ለህዝቡና ለማይኑ አገልግሎት እንዲውል በማድረግ ያን ተጠቃሚ አድርገዋል። ከዚ በመቀጠል እንደምታውቀው ይሄ የማሪ ወንዝ ትልቅ ወንዝ ነው። ይሄን ወንዝ በመጠቀም ከፍተኛ ምርት በማምረት ያንን ለዓለም ገበያ በማቅረብ ከፍተኛ ጠቀሜታ ያገኛሉ። ውሃቸውን፣ የውሃ ሪሶርሳቸውን በመጠቀም ማለት ነው። ምንድነው እያንዳንዷ መሬት ከውሃው ጋር የተያያዘች ነች። እያንዳንዱ ገበሬ የሚደርሰውን ያውቃል፣ የሚደርሰውን ውሃ ያውቃል፣ ያን ኮታ ያውቃል። ያንን ከመሬቱ ጋር አዋህዶ እንዲያመርት ይደረጋል ማለት ነው እና ያ ትልቅ ትልቅ የውሃን ጥቅም ማወቅ ትልቅ ግብዓት ነው። እና በሀገራችን ደግሞ ለምሳሌ አዋሽን ወንዝ እንጠቀማለን። በተወሰነ መልኩ የምንጠቀመው አዋሽ ነው። ታዲያ አዋሽ ወደ ታች ከቆቃ በኋላ ነው መጠቀም ጀምሮ። የአዋሽን ወንዝ ግን ለመቶ ኪሎ ሜትር ያክል ምንም አንጠቀም። አፕስትሪም ያለው የአዋሽ ወንዝ ማለት ነው። እያንዳንዱ ገበሬ ወይንም በቀበሌ ገበሬ ማህበር በመደራጀት ከወንዙ ተጠቃሚ የሚሆንበት ሁኔታ ካለ የሀገሪቷ ፕሮዳክቲቪቲ በጣም ይጨምራል። የህዝብ ብዛት በጣም እየጨመረ ባለበት በአሁኑ ሁኔታ መሬት እንግዲህ አይጨምርም፣ ግን አንዴ ከማምረት ሶስት ጊዜ ማምረት ከተቻለ እንግዲህ ፕሮዳክቲቪቲ ቤት ላይ እንደሚዘርፍ አገሪቷ ምን ያክል መቀየር እንደምትችል ማሰብ ያስፈልጋል። ስለዚህ ምንድነው የውሃ ሀብትን መጠቀም ልምድ ማድረግ ለሀገሪቷ ከፍጥለው እድገት እንደ ዋና ግብአት ሊሆንና ሊያገለግል ይችላል እና ያንን በእያንዳንዱ ኢትዮጵያዊ ሀሳብ ውስጥ እንዲሆን ስለ ውሃ አገልግሎት መጠቀም ጥቅም ላይ ማዋል እያንዳንዱ እንዲያስብበት ማድረግ የሚቀጥለው ግብአችን መሆን አለበት። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።